of America. Be <laughs> yeah, America dims. Radio Taviano. <laughs> የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ ም ወደ ስልጣን የወጣው አማጺው ኢህአዴግ መንግሥት ከሆነ በኋላ ባለፈው 20 ዓመታት ያሳየው ክፉ የሚጭቆና አካሄድ አካባቢያዊና የጎሳዎችን መከፋት አስከትሏል ሲል ካርኔጊ ኢንዶመን ፎር ኢንተርናሽናል ፒሲም የተባለው ዓለም አቀፍ የሰላም ቅኝት ተቋም ገለጠ። በዚህ ዙሪያ የተጠናከረ ዘገባ በዕለቱ አዊ ርዕስ ይቀርባል። ሌሎችም በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ይኖሩናል። ከዛሬ አርብ ግንቦት 11 2009 ዓ ም ምሽት ዝግጅታችን ጋር አብረናችሁ የምናመሸው ቆንጂ ይታየና አሉላ ከበደ ከአቀራባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ለሶማሊያ እየተሰጠ ያለው የሰብአዊ እርዳታ ውጤት እያስመዘገበ መሆኑን የገለጹት አንድ የዓለም አቀፍ ቀይ መስቀል ማህበር ባለስልጣን የቀጣይ እርዳታ አስፈላጊነት ጉልህ መሆኑንም አስታውቀዋል። ሶማሊያ ውስጥ የደረሰው ብርቱ ድርቅ የሀገሪቱን ግማሽ ያህል ወይም ስድስት ሚሊዮን የሚሆነውን ሕዝቧን ለአጣዳፊ እርዳታ ማጋለጡም ታውቋል። ከናይሮቢ ሞሐመድ ዩሱፍ የላከው ዘገባ አለ። አዲሱ አበበ ያቀርበዋል። በመላው ሶማሊያ የተከሰተውንና ወደ አንድ ሚሊዮን ለሚጠጋ ሕዝብ ስጋት የደቀነውን አስከፊ ድርቅ ለመቋቋም ዋና ቢሮው ጄኔቫ ውስጥ የሆነው ዓለም አቀፍ ቀይ መስቀል ኮሚቴ ከሶማሊያው ቀይ ጨረቃ ማኅበር ጋር በመተባበር እየሠራ መሆኑ ታውቋል። ደቡባዊና ማዕከላዊ ሶማሊያን ተዘዋውረው ከተመለከቱ በኋላ ይህን ዛሬ ናይሮቢ ውስጥ ለጋዜጠኞች የተናገሩት የዓለም አቀፍ ቀይ መስቀል ኮሚቴ ዓለም አቀፍ አገልግሎት ዲሬክተር ዶሚኒክ ስቲልሃርት ናቸው። ችግሩ ባይዶዋ ውስጥ እንጂ ሌሎች አካባቢዎች እንዳለ ነው ይላሉ ሞስት ኦፍ አብዛኛው ሰው የሚመጣው ከባይዶዋ ሳይሆን ከውጭ ነው። ይህ የሚያመለክተው ሁኔታው በዚህ አካባቢ የተባባሰ መሆኑን ነው። ችግሩ ደግሞ ምግብ በማቅረብና በገንዘብ ብቻ ለመግታት አዳጋች እንደሆነም ያስረዳል። እንደ አውሮፓ አቆጣጠር በ 2011 ዓ ም ረሃብ ለሩብ ሚሊዮን ሕዝብ ሕይወት መጥፋት ምክንያት ሆኗል። የዚህ ዓመቱ የእርዳታ አቅርቦት ፈጣን እንደሆነ የገለጡት ዲሬክተሩ ሥራው ግን ገና እንደሆነ ወይም ቀጣይነት ያለው መሆኑንም አልሸሸጉም። ኢቨን ኢፍ ዘ ሬይንስ አር ጉድ፣ ዚስ ኢዝ ኖት ጎይንግ ቱ ቼንጅ ዘ ሲቹዌሽን ኢሚዲየትሊ። ጥሩ የዝናብ ወቅት ቢገኝም እንኳን ሁኔታውን በፍጥነት ሊለውጠው አይችልም። የሰዎቹን ሕይወት በዘላቂነት ለማቆየት የሚያስፈልግ ነገር ይኖራል። ይህን ለማድረግ እንደ ዓለም አቀፍ ቀይ መስቀል ኮሚቴ ያሉ ሰብአዊ ድርጅቶች ያስፈልጋሉ። ይሄ ሶማሊያ ውስጥ በየጊዜው የሚያስፈልግ ለመሆኑ ግልጽ ማስረጃ ነው። የተባበሩት መንግስታት ድርጅት እንዳስታወቀው ሶማሊያን ከረሃብ ለማዳን በዚህ ዓመት ብቻ የ831 ሚሊዮን ዶላር ተጨማሪ እርዳታ ያስፈልጋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በፕሬዝደንትነት የመጀመሪያቸው የሚሆነውን የውጭ ሀገር ጉብኝት ለማድረግ በዛሬው ዕለት ለመነሳት እየተዘጋጁ ነው። በጥቂት ጊዜ ውስጥ ይነሳሉ። በፖለቲካ ትርምስ የታመሰውን የዋይት ሀውስን ቤተ መንግስት ትተው ነው የሚጓዙት። ሚስተር ትራምፕ አንዳንድ ፖለቲከኞች በአሁኑ ወቅት በዋይት ሀውስ ያለውን ቀውስ የሪቻርድ ኒክሰን ፕሬዚደንትነትን ካስወገደው ከዋተርጌት ቅሌት ጋር እያወዳደሩት መሆናቸውን ዘጋቢያችን ጄፍ ካስተር ባጠናቀረው ዘገባ ጠቅሷል። አዳነች ፍስሀዬ ታቀርበዋለች። ትራምፕ የሚጎበኟቸው ሀገሮች ሳዑዲ አረቢያና እስራኤል ሲሆኑ ወደ ቫቲካንም ይጓዛሉ። ትራምፕ በያዝነው ሳምንት ቀደም ሲል ስለ ጉብኝቱ ተናግረው ነበር። ለአሜሪካ ሕዝብ ደህንነትና ጥቅም ቅድሚያ በመስጠት የቆዩት ወዳጅነቶችን አጠናክራለሁ፣ አዲስ አጋሮችንም እፈልጋለሁ ሙስሊሞችን እንደማያምኑ ከመናገር ያልተቆጠቡትና ሙስሊሞች ወደ ሀገራቸው እንዳይገቡ ለማገድ የሞከሩት ዶናልድ ትራምፕ ሳውዲ አረቢያ ላይ ሙስሊም መሪዎች ፊት ቀርበው ስለ እስላም እምነት ንግግር ያደርጋሉ። ፕሬዚዳንት ዶናልድ ትራምፕ ከእስራኤል የተገኘውን ምስጢራዊ የስለላ መረጃን ለሩሲያ ባለሥልጣኖች አውጥተዋል በመባሉ እስራኤል ውስጥም ችግር ሊጠብቃቸው ይችላል። በስትራቴጂያዊ ዓለም አቀፍ ጥናቶች ማዕከል የሚሰሩት ተንታኝ ሂዘር ኮልኒ ፕሬዚዳንቱ በአገር ውስጥ የገጠማቸው ችግር በውጭም ሳይከተላቸው አይቀርም ይላሉ። ዓለም በአሁኑ ወቅት በዋሽንግተን ስለሚካሄደው ነገር በጣም ተገርሟል። በሚደረጉት ምርመራዎች የዚህ ፕሬዝደንት ፖለቲካዊ እድሜና ዘላቂነት አስደምመውታል። ዋናው ጥያቄ ይህ ነው። ይህ ታዲያ ፕሬዝደንቱ በደረሱበት ቦታ ሁሉ ሊያባንናቸው ይችላል። የዩናይትድ ስቴትሱ ፕሬዝደንት ኮሮማ ከኦሮማ ርዕሰ ሊቃነ ጳጳሳት ፍራንሲስ ጋርም ተገናኝቶ ይነጋገራሉ። ከሳቸው ጋር ተገናኝቶ ከመነጋገራቸው በፊት በሳቸው ላይ እንደማይፈርዱ የሃይማኖቱ መሪ ገልጸዋል። ብራስልስ ሄደው ደግሞ ጅ ሰባት የሚል መጠሪያ ከተሰጣቸው የበለጸጉ ሀገሮች መሪዎች ጉባኤ ላይ ተገኝተው ጉብኝታቸውን ያበቃሉ። እንደ ፕሬዚደንት የመጀመሪያቸው ለሚሆነው ዓለም አቀፍ ጉብኝት አሁን ሊሄዱ እየተሰናዱ ያሉት ዶናልድ ትራምፕ ታዲያ የፌዴራሉ ምርመራ ቢሮ ኤፍቢአይ የቀድሞ የብሔራዊ ጸጥታ አማካሪያቸው ላይ የሚካሄደውን ምርመራ እንዲያቆም ግፊት አላደረግኩም ሲሉ አጥብቀው አስተባብለዋል። የእሳቸው የምረጡኝ ዘመቻና ሩሲያ በህዳሩ ፕሬዝደንታዊ ምርጫ ላይ ተጽዕኖ ለማሳደር ተመሳጥረው እንደሆነ ለማወቅ ለሚደረገው ምርመራ ልዩ መርማሪ ወይም ልዩ አቃቤ ሕግ ማስፈለጉ ላይም ጥያቄ አንስተዋል። ትራምፕ ትናንትና ጉብኝት ላይ ከነበሩት የኮሎምቢያ ፕሬዚደንት ሁዋን ማኑዌል ሳንቶሽ ጋር ሆነው በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ ሚስተር ትራምፕን አንዱ ጋዜጠኛ ከስራ ያባረሯቸው የብሔራዊ ጸጥታ አማካሪው ማይክል ፍሊን ምርመራ እንዲገታ በወቅቱ የኤፍቢአይ ዲሬክተር ኮሚ ላይ ግፊት አድርገዋል ብሎ ሲጠይቅ፣ አላረኩም፣ ወደ ሌላ ጥያቄ እንለፍ ሲሉ ባጭሩ መልሰዋል። የሩሲያ ጣልቃ ገብነት ጉዳይ የሚመረምሩ ልዩ አቃቤ ሕግ መሾማቸውን አከብራለሁ ያሉት ፕሬዚደንቱ፣ ነገር ግን ምንም የሚመረመር ነገር የለም ሲሉ አክለዋል። የተደረገ መመሳጠር የለም ሁሉም ጠላቶችም ሳይቀሩ የለም ነው ያሉት። ስለዚህ ሬኮርድ እያስመዘገብንበት ወዳለ ነው ጉዞ እናምራ ነው የምለው ሲሉ መልሰዋል። ውዝግቦቹ የሀገራችንን አንድነት ያናጋሉ ይከፋፍሉናልም ብለዋል ፕሬዚደንቱ። የሱዳኑ ፕሬዚዳንት ኦመር ሀሰን አልበሽር የሀገራቸውን የዩናይትድ ስቴትስ ግንኙነት እንዲናጋ ስለማይፈልጉ ሳውዲ ከተማ ሪያድ ከሚከፈተው ፕሬዚዳንት ዶናልድ ትራምፕ ከሚሳተፉበት የመሪዎች ጉባኤ ሊቀሩ ማሰባቸውን የሱዳን መንግስት ገለጠ። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ሲናገሩ አልበሽር በዓለም አቀፍ ወንጀል ፍርድ ቤት የተከሰሱ በመሆናቸው ከዩናይት ስቴትሱ ፕሬዚዳንት ጋር መገናኘት አዳጋች እንደሚያደርግ አገራችን ትገነዘባለች ብለዋል። የማስታወቂያ ሚኒስትሩ ለአሜሪካ ድምጽ የደቡብ ሱዳን ትኩረት ስርጭት በሰጡት ቃል ፕሬዚዳንት ባሽር በዓለም አቀፍ ማህበረሰብ ውስጥ የሚያደርጉት እንቅስቃሴ ከክሱ ጋር የተቆራኘ መሆኑ ያሳፍራል፣ ነገር ግን ሁኔታዎችን ማወሳሰብ አንፈልግም ነው ያሉት። አያይዘውም ቢላል መጀመሪያ እንደ አውሮፓውያኑ የዘመን አቆጣጠር በ1997 ዩናይት ስቴትስ የጣለችውን ማዕቀብ ሙሉ በሙሉ ማንሳት ላይ ውሳኔ ያሰጣሉ ተብለው የሚጠበቁትን ፕሬዚዳንት ትራምፕን ከአልበሽር ጋር ቢገናኙ ችግር ሊያመጣ ይችላል ሲሉ አክለዋል። ማዕቀቦቹ እንዲነሱ ስለማይፈልጉ ተቃዋሚዎች እድል ይከፍትላቸዋልም ብለዋል። ሱዳን አልበሽር በአሜሪካና አረብ ሀገሮች የመሪዎች ጉባኤ ላይ እንደማይገኙ ያስታወቀችው ዛሬ ጠዋት ነው። ፕሬዚዳንት ትራምፕ በሪያዱ ጉባኤ ላይ ለእስልምና ሃይማኖታዊ ሰላማዊ ርአይ ያላቸውን ተስፋ በመግለጽ ንግግር ያደርጋሉ ተብሎም ይጠበቃል። ካርቱም ተቀማጩ የፖለቲካ ተንታኝ እስማኤል ኢብራሂም አልበሽር በዓለም አቀፍ ወንጀል ክስ እየተፈለጉ ከዩናይት ስቴትሱ ፕሬዚዳንት ጋር መቼም ቢሆን የሚገናኙ አይመስልም ብለዋል። በመጨረሻም ናይጄሪያ የቦኮሀራሞችን ጭካኔ የተመላበት አመጽ እየተዋጋች ባለችበት በአሁኑ ወቅት የጦር ኃይሏ ደግሞ የዚያኑ ያህል አደገኛ የሆነ ጠላት ማለትም ሙስና እያስተነካከለው ነው ተባለ። ጽሕፈት ቤቱ ጀርመን የሆነው መንግስታዊ ያልሆነ ድርጅት ትራንስፓረንሲ ኢንተርናሽናል ባወጣው አዲስ ሪፖርት መሰረት የናይጄሪያ ወታደራዊ መኮንኖች፣ ፖለቲከኞችና ሌሎችም ከፍተኛ ቦታ ላይ ያሉ ሰዎች ሽብርተኝነትን ለመዋጋት የታለመ ገንዘብ ወደ ኪሳቸው እየከተቱ ከብረውበታል ብሏል። ገንዘቡ በጉቦ በሌሉ ወታደሮች ስም በሚከፈል ደሞዝ መልክ እንደሚባክን ነው ሪፖርቱ ያወሳው። ከመንግስት ጋር ትስስር ላላቸው የስራ ተቋራጮች ኮንትራት ያለ ጨረታ እየተሰጠ መጠነ ሰፊ ገንዘብ በሙስና ይወድማል ሲልም አስረድቷል። የናይጄሪያ የመከላከያ መረጃ ኃላፊ መጀር ጀነራል ጆን ኤኔች ግን ሪፖርቱ የሚያሳዝንና ከእውነት የራቀ ነው ሲሉ አስተባብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በሰዓቱ የዓለም ዜና የጀመረው የአርብ ምሽት ፕሮግራማችን በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድና በናይልሳት እስከ አራት ሰዓት ድረስ ይቀጥላል። ለትንታኔ የተመረጡ ዘገባዎችንና ልዩ ልዩ ቅንብሮችን ይይዘናል። አሁን ወደ እለቱ አብይ ርዕስ እናልፋለን። አለዚያ ደግሞ አሉላ ወደምናልፍበት ምራል። መልካም ቆንጂት፣ የዕለቱ አብይ ርዕስ እየተሰናዳ ነው፤ እንደደረሰን እናቀርባለን። ግን እናስታወቅ፣ በመግቢያው ጠቆም አድርገናል፣ የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ ም ወደ ስልጣን የወጣው አማሲው ኢህአዴግ መንግሥት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭቆና አካሄድ አካባቢያዊና የጎሳዎችን መከፋትን አስከትሏል ሲል ካርኔጊ ኢንዶውመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ የሰላም ቀኝት ተቋም ገልጠዋል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጸው አንድ የኢትዮጵያ መንግሥት ቃል አቀባይ ግን የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመንደርደሪያ የማያልፍ ነው ብለውታል። የዚህን ሙሉ ዘገባ ቆየት ብለን በዕለቱ አብርስ እናቀርባለን። ተከታዩ ታዲያ የዕለቱ ዘገባ ወደ አዲስ አበባ የሚመልሰን ይሆናል። በገዢው ኢህአዴግና በሀገር አቀፍ ፓርቲዎች መካከል ሊካሄድ የታቀደው ድርድር ከአንድ ወር ባነሰ ጊዜ ውስጥ እንደሚጀመር አጀንዳ ለማደራጀት የተቋቋመው ኮሚቴ አስታወቀ። የኮሚቴው አባላት እንዳሉት በታዛቢነት የሚሳተፉ አስራ ሁለት ዓለም አቀፍና ቅርታ፣ ዓለም አቀፍና ሀገር አቀፍ ተቋማትም በፓርቲዎች ስምምነት ተመርጠዋል። ከዛሬው የፓርቲዎች ውይይት በኋላ የኮሚቴው አባላት የሰጡትን መግለጫ የተከታተለው እስክንድር ፍሬው የሚከተለውን ሪፖርት ይዟል። ዛሬ ለቀጣይ የቅድመ ድርድር ውይይት የተገናኙት ኢህአዴግና 16 ሀገር አቀፍ ተቃዋሚ ፓርቲዎች ሁለት ዋና ዋና ጉዳዮችን ነው በስምምነት ያጠናቀቁት። እያንዳንዱ ፓርቲ በድርድሩ ሊነሱ ይገባቸዋል ያላቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሚኒኬሽን ኮሚቴ ለሚባለውና በራሳቸው በተደራዳሪዎቹ ለተቋቋመ አካል ያቀረበው ባለፉት ሁለት ሳምንታት ነው። ዛሬ ይህ ኮሚቴ እነዚህኑ አጀንዳዎች መልሶ ለተደራዳሪዎቹ ፓርቲዎች አቅርቧል። ፓርቲዎቹ በበኩላቸው አጀንዳዎቹ ተጨምቀው እንዲቀርቡላቸው መወሰናቸውን ኮሚቴው አስታውቋል። የኮሚቴው አባል የሆኑት የኢትዮጵያ ራዕይ ፓርቲ የሕዝብ ግንኙነት ኃላፊ አቶ መላኩ መሰለ እንዳስረዱት ከአብዛኛዎቹ ፓርቲዎች የቀረቡት አጀንዳዎች ተመሳሳይ የሚባሉ ናቸው። አስራ ሰባት ፓርቲዎች ናቸው አጀንዳውን ያስገቡት ከነዚህ መሀል አንድ ፓርቲ አንድ አጀንዳ ብቻ ያስገባም አለ። ከፍተኛ ቁጥር ደረጃ ስንሄድ ደግሞ ሰላሳ አራት አጀንዳዎች የሚያስገቡ ድርጅቶች አሉ። በአጠቃላይ ሰብሰብ አድርገን ስናያቸው ተመሳሳይ የሀሳብን ወይም አጀንዳን ያቀረቡን ብናይ ወደ አስራ ሁለት አጀንዳዎች ከአስራ አምስት ፓርቲ ማክሲማም እና በዝቅተኛ አራት ፓርቲዎች በጋራ ያነሷቸው ነጥቦች ናቸው። እሱን ተቡላር አድርገነዋል ለይተነዋል። ስለዚህ ወደ አስራ ሁለት የሚደርሱ አጀንዳዎች በትልቁ አስራ አምስት ፓርቲዎች በጋራ ያነሷቸው በጥቂቱ አራት ፓርቲዎች ብቻ ያነሷቸው። ከዚያ በተረፈ ያሉት ግን በፓርቲዎች በግል ደረጃ የተነሱ ናቸው። ዛሬ በስምምነት የተጠናቀቀው ሌላው ነጥብ የታዛቢዎች ጉዳይ መሆኑን የኮሚቴው ሰብሳቢ የሆኑት የኢትዮጵያ ዲሞክራቲክ ሕብረት ምክትል ሊቀመንበር አቶ ገብሩ በርሄ አብራርተዋል። በዚህም መሰረት አስራ ሰባቱ ተደራዳሪ ፓርቲዎች እያንዳንዳቸው ሁለት ሁለት ታዛቢዎችን በግላቸው እንደሚጋብዙ አስራ ሁለት ሀገር አቀፍና ዓለም አቀፍ ተቋማት ደግሞ በጋራ እንዲጋበዙ በስምምነት መመረጣቸውን አስረድተዋል። የተቋማቱ ማንነት ይፋ የሚደረገውም ለተመረጡበት ዓላማ ፈቃደኛ መሆናቸው ከተረጋገጠ በኋላ መሆኑን ገልጸዋል። ለታዛቢነት ከተመረጡት አገር አቀፍና ዓለም አቀፍ ተቋማት አምስቱ ወይም ስድስቱ ኤምባሲዎችና መንግስታዊ ያልሆኑ ድርጅቶች መሆናቸውን ግን ጠቁመዋል። ኦልሞስ አንድ አምስት የሚሆኑ የውጭ ሀገር ዲፕሎማቶችና ሚያያዶች ናቸው። አንድ አምስት ስድስት የሚሆኑ የተቀሩ የሀገር ውስጦች ናቸው። የሀገር የሀገር ውስጥ ሲባል ውስጥ የሰብዓዊ መብት ድርጅቶች ናቸው፣ ሲቪክ ማህበራት ናቸው። ምንድ ናቸው? ሲቪክ ማህበራት፣ የሃይማኖት ተቋማት እያካተተ ነው። ከሁሉም ነው። እናም ከእያንዳንዱ ፓርቲ የቀረቡትን አጀንዳዎች የመጭመቁና ታዛቢዎችን የማሳወቁ ጉዳይ በፍጥነት እንደሚጠናቀቅና ድርድሩም በጥቂት ሳምንታት ውስጥ እንደሚጀመር አቶ ገብሩ አብራርተዋል። አሁን እኛ ጨምቀን አጀንዳዎች ጨምቀን እናቀርባለን። በዚሁ ቤቱ ያጸድቀዋል አጀንዳው አጀንዳው ሲያጸድቀው ታዛቢዎች የግድ መኖር አለባቸው። እነዚህ ታዛቢዎች በዛን ጊዜ ናቸው የግድ ስራቸው መጀመሪያ አለባቸው። አጀንዳው ከጸደቀ በኋላ እንግዲህ ቅደም ተከተሎችም አሉ። የትኛው አጀንዳ መቅደም አለበት፣ የትኛው አጀንዳስ ወደኋላ መሄድ አለበት የሚለው ይሄ ሁሉ በአንድ ላይ ነው የሚታየው። ይሄ ከታየ በኋላ ቤቱ ይወስነዋል። በየሳምንት ነው የሚሆነው፣ በየሁለት ቀኑ ነው የሚሆነው፣ በየአስራ አምስት ቀኑ ነው የሚሆነው፣ እንግዲህ ውሳኔ የሚፈልግ ነው ይሄ። ዞሮ ዞሮ ግን ይሄ ከአስርና አስራ አምስት ቀን በላይ የማይፈጅ ጊዜ ነው ያለን አሁልኛ ማለት ነው። ስለዚህ በቅርብ ነው የሚጀምረው ድርድሩ። ስለዚህ ከአንድ ወር ባነሰ ጊዜ ውስጥ ወደ ዋናው ድርድር ይገባል የሚል እምነት ነው ያላችሁ። እንግዲህ ከአስራ አምስት ቀን ነው የምንለው እንዲያውም፣ ግን አቶ እስክንድር እንዳልከው ከአንድ ወር ባነሰ ስንለው ሁሉም ክልል ስለሚያደርገው በዛ መሄድ እንችላለን። ፓርቲዎቹ ካቀረቧቸው አጀንዳዎች ውስጥ ውድቅ ሊደረጉ የሚችሉ ስለመኖራቸው ተጠይቀውም እስካሁን እንደዚህ አይነት መንፈስ አለመንጸባረቁን ጠቁመዋል። ለድርድር የማይበቁ የሚባል አጀንዳ የለም። እስካሁን ድረስ በዚህ በኩል እንደራደራለን፣ በዚህ በኩል አንደራደርም ብሎ እንግዲህ ገዢ መንግስት ያቀረብልን መስፈርት የለም። እኛ እስከ ህገ መንግስቱ ማሻሻያ ድረስ የቀረው አጀንዳዎች አሉ። ህገ መንግስት እንዳትነኩ አላለም። ስለዚህ እስካሁን ድረስ የማይነካ ወይም ደግሞ በድርድር የማንነካው ነገር አለ ብለን አንገምትም። ሰብሳቢው እንዳሉት ኮሚቴው የተጨመቁትን አጀንዳዎች ለፓርቲዎቹ የሚያቀርብበትን ቀን ከወዲሁ መናገር አይቻልም። በአጭር ጊዜ ውስጥ ለማጠቃለል እንደሚሰራ ግን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። ኡጋንዳ ውስጥ ፖሊሶች በተጠርጣሪዎች ላይ የስቃይ ድርጊት ፈጽመዋል በመባሉ ከፍተኛ ችግር ውስጥ መግባታቸው ተገለጠ። ፕሬዚዳንቱና የሀገር ውስጥ ሚኒስትሩ ግን ጉዳዩ እልባት እንዲያገኝ በዚህ ሳምንት ውስጥ በይፋ መጠየቃቸው ነው የተገለጠው። ከካምፓላ ፋቲማ አቱማኒ ለአሜሪካ ድምጽ ያጠናቀረችውን ዘገባ አዲሱ አበበ ይዞ ቀርቧል። እንደ አውሮፓ አቆጣጠር ባለፈው መጋቢት 17 ቀን የኡጋንዳ ፖሊስ ረዳት ተቆጣጣሪ ካምፓላ ውስጥ ይገደላሉ። ፖሊሶች ደግሞ ከአምስት ቀናት በኋላ 17 ተጠርጣሪዎችን በቁጥጥር ስር እንዳዋሉ አስታወቁ። ሰዎቹ ከወር በኋላ ፍርድ ቤት ቢቀርቡም ሂደቱ ለጋዜጠኞች ክፍት አልነበረም። ይሁንና ተጠርጣሪዎች ሰውነታቸው ላይ ሰቆቃና ወከባ እንደተፈጸመባቸው የሚያሳዩ ፎቶግራፎች ሾልከው ወጡ። ባለፈው 15 ቀን እንደ አውሮፓ አቆጣጠር ግንቦት አምስት ቀን ለሁለተኛ ጊዜ ፍርድ ቤት ሲቀርቡ ተገርፈናል፣ ተደብድበናል ብለው ያመለክታሉ። እጅና እግራችን ታስሮ እንዳለ ተደብድበናል በማለት የቆሰሉ የሰውነት ክፍሎቻቸውንም አሳይተዋል። ሁኔታው በብሔራዊ ቴሌቪዥን ተላለፈና ሕዝባዊ ቁጣ ቀሰቀሰ። የኡጋንዳ ፖሊስ ቃል አቀባይ አሳን ካሲንጌ እንደተናገሩት ሁለት ፖሊሶች ታስረዋል። በምርመራው ወቅት ሰቆቃ እንደ ተፈጸመ የታየበት አንድም ስፍራ የለም። ስለዚህ ሰቆቃ ተፈጸመ የምትሉት ከሥነ ሥርዓት ወጥታችሁ ከሆነ ትጠየቃላችሁ። የምትጠየቁት ደግሞ ለምን እንዲያ እንዳደረጋችሁ ብቻ ሳይሆን ትዕዛዝ ተቀብላችሁ ከሆነ ከማን እንደታዘዛችሁም ጭምር ነው። እነዚያ አሥራ ሰባት ተጠርጣሪዎች ሐሙስ ለሦስተኛ ጊዜ ፍርድ ቤት ሲቀርቡ ጤንነታቸው ተሻሽሎ መታየቱን ቪኦኤ ገልጧል። እርግጥ አንዳንዶቹ የማንከስና ሰውነታቸው ላይም መጠነኛ ቁስል መታየቱ አልቀረም። ፕሬዚዳንት ዮወሪ ሙሰቪኒ በዚህ ሳምንት መጀመሪያ ላይ ለደህንነት ቢሮ ኃላፊዎቹ አንድ ደብዳቤ ልከዋል። ሰቆቃ አላስፈላጊና ስህተት ነው፣ ወደ እውነትም አያመራም ነው ያሉት ፕሬዚዳንቱ ለሴኩሪቲው ኃላፊ በጻፉት ደብዳቤ ሰቆቃ ሊቆም እንደሚገባውም ነው ፕሬዚዳንቱ ያሰመሩበት። የአገር ውስጥ ጉዳዮች ሚኒስትሩ ደግሞ መገናኛ ብዙሃን ይፋ ያደረጉትን የፖሊሶች ሰቆቃና ድብደባ በተመለከተ ይቅርታ ጠይቀዋል። ህግ ተጥሷል፣ ምርመራም እየተካሄደበት ነው ነው ያሉት ሚኒስትሩ። በይቅርታ ጥያቄያቸው ወቅት የዘላቂ ለውጥ አስፈላጊነትን ለመግለጽ ቃላት በቂ አይሆንም ያሉት ደግሞ የኡጋንዳ የሕግና ማኅበረሰብ ፕሬዚዳንት ፍራንሲስ ጊማሪያ ናቸው። የሕግ ማኅበረሰቡ ጉዳዩን ከአቃቢ ሕጉ ጋራ ይዞታል ብለዋል። ከአንድ የመግባቢያ ሰነድ ላይ እንዲደረስ እንፈልጋለን። ሰቆቃን የሚመለከት ጉዳይ ወደ እኛ ወደ ሕግና ማኅበረሰብ ቢሮ እንዲመራም ጠይቀናል። እኛ እነዚህን መኮንኖች ወደ ሕግ እናቀርባቸዋለን፣ ምክንያቱም ሰቆቃ የሚፈጽሙት እነርሱ ይመስሉናል። ሰቆቃ ደግሞ ክብረ ነክ በመሆኑ ተቀባይነት የለውም፤ ይልቁንም በአሁኑ ዘመን እጅግ ኋላ ቀርና የጭካኔም ተግባር ነው። የፖሊሱ ቃል አቀባይ ካሲንጌ በበኩላቸው ተጠርጣሪዎች በተያዙበት ወቅት ያሉበትን ሁናቴ ለመለየት የሚያስችል አዲስ ዘዴ ተግባራዊ በማድረግ ላይ እንደነበሩ ገልጠዋል። ተጠርጣሪው እንዲታሰር የተወሰነበትን ዋራንት ከመፈረም በፊት በምን ዓይነት የጤንነት ሁኔታ ወደ እስር ቤት እንደመጣ ማረጋገጥ ያስፈልጋል። ያ ተጠርጣሪ ያለበት የጤንነት ሁኔታ በውል ካልታወቀ ማሰሩ አስፈላጊ አይሆንም። ከዚህም ሌላ በትክክል እንደተያዘም ማረጋገጥ ያስፈልጋል። አንድ ተጠርጣሪ እንዲናዘዝና እውነቱን እንዲያወጣ በሚል ማሰቃየት ወይም መግረፍ ክልክል እንደሆነ የጸረ ሰቆቃ ህግ 2012 በግልጽ ይደነግጋል። ያን ህግ መጣስ ደግሞ በ15 ዓመት ጽኑ እስራት ያስቀጣል። ሰቆቃ መፈጸሙን በውል ማስረዳትና ማጋለጥ ደግሞ ሊቀርብ ያለ ወይም የተዘጋጀ ክስንም ውድቅ ያደርጋል። በቅርብ ዓመታት ኡጋንዳ ውስጥ ቢያንስ ሁለት ክሶች ውድቅ ሆነዋል። ተከላካይ ጠበቆች ደንበኞቻቸው እስር ቤት ሳሉ ሰቆቃ እንደተፈጸመባቸውና እንደተደበደቡ በተጨባጭ በማስረዳታቸው አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብለን ያስተዋወቅ ነው የዕለቱ አብሬስም እየተሰናዳ ነው፣ እንደደረሰ እናቀርባለን። አሁን ለነገ ምሽት ከተያያዘ ሰፋ ያለ ቅንብር የተወሰዱ ድምጾችን እናስቀድም። የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ከታጩ ሶስት ተወዳዳሪዎች አንዱ ናቸው። የዓለሙ ድርጅት አባል ሀገሮችም በሚቀጥለው ሳምንት ድምፅ እንደሚሰጡበት ይጠበቃል። የዶክተር ቴዎድሮስ አድሃኖም እጩነት በኢትዮጵያውያን ዘንድ የሀሳብ ክፍፍል ፈጥሯል። በአንድ ወገን ዶክተር ቴዎድሮስ በኢትዮጵያ የጤና ዘርፍ እንዲሁም የዓለም አቀፍ ድርጅቶችን በመምራትና በጋራ በመስራት ዘርፈ ብዙ ለውጦችና መሻሻሎችን አስመዝግበዋል የሚሉት ሲደግፏቸው፣ በአንጻሩ ዶክተር ቴዎድሮስ ያገለገሉት መንግስት የዜጎቹን መብት የሚገፍ ፍትሐዊ የጤና አገልግሎቶችን ለዜጎች ማዳረስ ያልቻለና እንደ ኮሌራ ያሉ በሽታዎችን የተለየ ስም በመስጠት አጣዳፊ ተቅማጥና ትውከት በሚል መድኃኒት እንዳይደርስ አድርጓል፣ በዓለም የጤና ጉዳዮች አሉታዊ የመሸፋፈን ስራ ተፈጽሟል በሚል አጥብቀው በመቃወም ላይ ናቸው። ታላቅ አውሮፓ አቀፍ ሰልፍ በስዊዘርላንድ ጄኔቫ የዓለም የጤና ድርጅት አባላት በጂኔቫ በሚቀጥለው ሳምንት ድምፅ ለመስጠት ሲሰባሰቡ ኢትዮጵያውያን በሁለት ጎን ቆመው የተቃውሞና የድጋፍ ሰልፎችን ያደርጋሉ። ቴድሮስ አዳኖ ለዓለም የጤና ድርጅት ሥራ አስኪያጅነት ለመጨረሻው ምርጫ ቀርቧል። ጤናን ለፖለቲካ መሳሪያነት በመጠቀም በኦሮሚያና በጋ ለእጩነት የቀረቡት የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አዳሃኖም ኢትዮጵያና አፍሪካን ወክለው ዶክተር ሰኒያ ንሽታ ከፓኪስታን ዶክተር ዴቪድ ናባሮ ከብሪታንያ ናቸው። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ለመምራት የሚያስችል ብቃት የላቸውም፣ በፍትሃዊና እኩል ተጠቃሚነት መብት አያምኑም ሲሉ በሚቀጥለው ሳምንት በአውሮፓ ሰልፍ ከጠሩት በቅድሚያ እንስማ። አቶ ያሬድ ኃይለ ማርያም ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅትን ይመራሉ። ኢትዮጵያ ውስጥ እጅግ ከፍተኛ የሆነ የሰብአዊ መብት ጥሰቶች ላለፉት አስርት ዓመታቶች ሲፈጸሙ እኚህ ሰው አንድም ጊዜ እነዚህ የሰብአዊ መብት ጥሰቶች እንዲቆሙ ወይም ሲያወግዙ ወይም ሲቃወሙ ሳይሆን እንደውም ተበዳዮችን ጭምር በአደባባይ ወጥተው ሲዘልፉ ሲያቋሽሹ የተሰሙ ሰው ናቸው። እና በአስር ሺህ ከአስር ሺህ በላይ የሚገመቱ ሰዎች ባለፉት ሀያ አምስት ዓመታት በኢትዮጵያ ውስጥ በግፍ ተገድለዋል። ቁጥራቸው በአስር ሺህ የሚገመቱ ሰዎች በየማጎሪያ ቤቱ ታስረው ሕክምና ተከልክለው ለተለያየ ወረርሽኝ በሽታዎች ሁሉ እንዲጋር እንዲጋለጡ ተደርጎ ሲሰቃዩ እኚህ ሰው ድምፃቸውን ያሰሙ ሰው አይደሉም። እንደ ኦጋዴን አይነት ክልልም ብንወስድ ለረጅም ጊዜ ክልል ውስጥ ባለው ችግር ዓለም አቀፍ የጤና እርዳታ የሚሰጡ የሰብአዊ መብት ድጋፍ የሚያደርጉ ድርጅቶች እንኳን ወደ ክልሉ እንዳይሄዱ ጭምር መንግስት ሲያግድ እኚ ሰው ድምጻቸውን ያሰሙ አይደሉም። ከሚያግደው አካል በኩል ሆነው ስራ ሲሰሩ የነበሩ ነው። ዶክተር ገመችስ ማሞ ለሀምሳ አራት አመታት የዘለቀው የኢትዮጵያ የህክምና ማህበር ፕሬዚዳንት ናቸው። ዶክተር ቴድሮስ አድሃኖም ብቁና ኃላፊነታቸውን በብቃት የሚወጡ መሪ ናቸው ይላሉ። ወባ በኢትዮጵያ ውስጥ ገዳይ በሽታ ከሚባሉት የሚቆጠር ነበረ። በወባ ምክንያት ሞት አይ ቲንክ ከስልሳ ወር ከሰባ ፐርሰንት በላይ ቀንሷል ነው። በኤች አይቪ ምክንያት ሞትም እንደዚሁ ድራስቲክሊ ነው የቀነሰው። የእናቶችና ህጻናት ሞት ኢትዮጵያ የሚሊኒየም ዴቨሎፕመንት ጎልን ካሳካችባቸው፣ ምክንያቱም ከጊዜው ቀድማ ያሳካችው አንዱ እንትን ይሄ ነው የእናቶችና የህጻናት ሞት ቁጥርን መቀነስ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም የዶክተር ቴድሮስ ብቃት አራያነት ያለውና ለውጥ ያመጣ ነው ይላሉ። ይሄ በሁለት ምክንያት፣ አንደኛ ሌሎች ኢትዮጵያውያን የዶክተርንን ጥረት የሚቃወሙ ኢትዮጵያውያን ሳይቀር በዓለም አቀፍ ተቋማት ላይ ኃላፊነት ቦታ እንዲኖራቸው እንዲወዳደሩ ያነቃቃል። ኢንስፓይሬሽናል ኢፌክት አለው የማነቃቃት ጥቅም አለው። ሄኖክ አበበ ቢቂላ ነዋሚ ብራቱን ባይኖሩ እኮ አሁን ያለው ሁሉ አትሌት ላይኖረን ይችል ይሆናል። ማን ያውቃል? እነሱ የፈጠሩት መነቃቃት በጣም ቀላል የሚባል አይደለም። በመጪው ሳምንት በጂኒቫ የድጋፍና የተቃውሞ ሰልፎች ተጠርተዋል። ተቃውሞውን የሚያስተባብረው ግብረ ኃይልን በአውሮፓ ወክለው አቶ ዘላለም ተሰማ የሚከተለውን አስተያየት ይሰጣሉ። እኛ እንደ ኢትዮጵያውያን ወይም እንደ አፍሪካውያን፣ አፍሪካ ከፍተኛ የሆነውን የጤና ችግር ጫና የተሸከመች ክፍለ ዓለም እንደመሆኗ መጠን አፍሪካን የሚወክል ካንዲዴት በዓለም ጤና ድርጅትን ቢመራ ያንን የአፍሪካን ችግር ማስተጋባት ቢችል ለእኛ ክብርና ሞገስ ነው የሚሆነው እንጂ እኛ በወትሮውም አንው እንደው አባዜ ይዞን በየ የምንቃውመው ጉዳይ አይደለም። የሚሆነው የእኛ ችግር ያለው ማናቸው እኚህ ሰው ለዚህ ቦታ የታጩት ሰው ማናቸው ከሚለው ጋር እና እሳቸው ከመጡበት የማህበራዊና የፖለቲካ ስርዓት ጋር በተያያዘ መንገድ ነው። እኛ የመጀመሪያ ተቃውሞችንን የምናሰማው ከዶክተር ቴድሮስ አድሃኖም ጋር አብረው የሰሩና እንደዚሁም ደግሞ ስራቸውን የሚቃወሙ በዚህ ወቅታዊና አነጋጋሪ ጉዳይ ዙሪያ በነገው ምሽት በአሜሪካ ድምፅ ሬዲዮ ከምሽቱ ሦስት ሰዓት ጀምሮ የሞቀ ውይይት ያደርጋሉ። እንድትከታተሉ ከወዲሁ ተጋብዛችኋል። አሁን በነገው ምሽት ሙሉ ዘገባው ይቀርባል። አድማጮች ተከታተሉ። አሁን ቀደም ብለን ወደ አስተዋወቅ ነው ወደ ዕለቱ አብይ ርዕስ ስንወስዳችሁ የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ ም ወደ ሥልጣን የመጣው አማጺው ኢህአዴግ መንግሥት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭኮና አካሄድ አካባቢያዊና የጎሳዎችን መከፋት አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ የሰላም ቅኝት ተቋም ነው የገለጠው። ተቋሙ ይህን ያሳወቀው ዛሬፋ ባደረገው ሰፊ ሪፖርቱ ላይ ነው። በሌላ በኩል ደግሞ የኢትዮጵያ መንግሥት እስር ላይ የሚገኙትን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩን የዶክተር መረራ ጉዲናን የዋስትና መብት እንዲያስከብርና ክሶቹም ሁሉ እንዲሰረዙ በኦሮሞ ማህበረሰብና ሌሎችም ላይ ተፈጽመዋል ባላቸው በመቶዎች የሚቆጠሩ ሰዎች ግድያዎች ጉዳይ በግልጽና በነጻ አካል እንዲመረመር የአውሮፓ ፓርላማ ለኢትዮጵያ መንግስት ጥሪ አስተላልፏል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጹ አንድ የኢትዮጵያ መንግስት ቃል አቀባይ የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመንደርደሪያ የማያልፍ ነው ብለውታል። ሰለሞን አባተ ዝርዝሩን ይዟል። በ አንድ ዓ ም የወጡት ሁለት አዋጆች የበጎ አድራጎት ድርጅቶችና ማኅበራት አዋጅና ጸረ ሽብር አዋጅ እንዲሁም ጎስቋላ የነበረውን የኢትዮጵያ የሰብአዊ መብቶች ይዞታ ይበልጣ በላሽቶታል ብሏል ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ወይም ካርኔጊ የዓለም አቀፍ ሰላም ተቋም መንግስቱ ይላል በሳሲካ ብሬሸን ማሸር የተጻፈውና አፈናና ማሳደድን አስመልክቶ በሩሲያ በግብፅና በኢትዮጵያ እየተከናወነ ነው የሚለውን በሲቪል ህብረተሰብ ላይ የሚካሄድ ጥቃት የሚዳስሰው ሪፖርት መንግስቱ ማሳደዱን ወይም ማዋከቡን ወደ ልማትና ሰብአዊ ቡድኖች አዛምቷል። ዘዴዎቹም የበጎ አድራጎት ድርጅቶቹና ማኅበራቱ የገንዘብ ድጋፍ የሚያገኙባቸውን ሁኔታዎች መገደብና ቀጥተኛ የሆነ መንግስታዊ ማዋከብ እንደሆኑ የካርኔጌው ሪፖርት አመልክቷል። ኢህአደግ ወደ እንዲህ አይነቱ የፖለቲካና ሲቪክ መድረኩን የማጥበብ ወይም የመዝጋት መንገድ የገባው ስልጣኑን ጨምድዶ የያዘበት እጁ እየዛለ በመምጣቱ ነበር ብሏል ሪፖርቱ። ኢትዮጵያ ውስጥ የሲቪክ መድረኩን መዝጋት ከሚከናወንባቸው አካሄዶች መካከል የካርኔጊ ሪፖርት እንደዘረዘረው ከፖለቲካ ጋር ሰፊ ግንኙነት ባላቸው ጉዳዮች ላይ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የውጭ እገዛ እንዳያገኙ የሚያደርግ ጥብቅ ክልከላ፣ በጸረ ሽብርና ጸረ አክራሪነት ስም በዜጎች እንቅስቃሴዎች ላይ ሁከት የበዛበት አፈና ማካሄድ በልማትና ሰብአዊ አድራጎቶች ላይ የሚሳተፉ ወገኖችን ጨምሮ ሁሉም ነጻና የሲቪል ማኅበረሰብ ቡድኖች በመንግሥቱ ብሔራዊ የልማት ፖሊሲ መሠረት እንዲንቀሳቀሱ ለማድረግ መጣር እንደሚገኝባቸው ዘርዝሯል። የማኅበረሰቡን ነጻነት ለማስከበር ጥረቶች እየተከናወኑ ቢሆንም ኢህአደግ አሁንም ነጻውን ሚዲያና በሲቪል ማኅበረሰቡ ላይ ጠርጣራ መሆኑን መቀጠሉን የጠቆመው ይኸው ሪፖርት ከሺ ዘጠኝ መቶ ሰማንያዎቹ ሁለተኛ አጋማሽና መጨረሻ ዓመታት አካባቢ አንስቶ ኢህአደግ የሚተቹትን ሁሉ ለፓርቲው ታማኝ በመሆኑ ሰዎች እየተካ ነጻ የሠራተኛ ማኅበራት ሁሉ በራሱ ቁጥጥር ስር እንዲወድቁ ማድረጉን ሪፖርቱ ያትታል። የፖለቲካው ምህዳር እየጠበበ ሄዷል ሲል ካርኔጊ ከሚዘረዝራቸው መገለጫዎች መካከል ከ1997 ዓ ም አንስቶ የተካሄዱ ምርጫዎች ሂደቶችና ውጤቶቻቸውን አስፍሯል። ከሁለት ሺህ ሁለት ዓመተ ምህረት ወዲህ ባሉት ዓመታት ውስጥ ቢያንስ ስድሳ ጋዜጠኞች ሀገራቸውን እየጣሉ መሰደዳቸውን የሚጠቁመው ይህ ሪፖርት ሀገሪቱ ውስጥ እየተካሄዱ ናቸው የሚላቸው የማሳደድ አድራጎቶች በሀገር ውስጥ በቀሩ ጋዜጠኞችና ኢንተርኔት አምደኞች ላይ መቀጠሉን ሪፖርቱ ገልጿል። በገጠርም የተስፋፉት የማስፈራራትና የእስራት እርምጃዎች ይላል፣ የካርኔጌ ሪፖርት፣ በሀገሪቱ ውስጥ እጅግ የበረታ የፍርሃት ስሜት እንዲንሰራፋ አድርጓል። ሙሉ የካርኔጌ ሪፖርት በካርኔጌ ኢንዳውመንት ፎር ኢንተርናሽናል ፒስ ዌብሳይት ላይ ወጥቷል። ስለዚህ ሪፖርት የኢትዮጵያ መንግስት የሚለው እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለሙን ማምሻውን አነጋግሬያለሁ። ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ ግን ባላየሁትና ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባር አንጻር ትክክላለም ወደፊት አይተን ከአንተ ጋር መናገር እንችላለን አመሰግናለሁም ይህ ሪፖርት ዛሬ በዚህ ዘገባ ውስጥ ያላካተትናቸው እጅግ ስፋት ያላቸውን አበይት አበይት የሚባሉ ጉዳዮችን አካቷል እኛም ቀሪ ክፍሎችን የተንታኞችን ሀሳቦችና የኢትዮጵያን መንግስትም ምላሽ ይዘን ወደፊት በጉዳዩ ላይ በስፋት እንመለሳለን። ይህ በእንዲህ እንዳለ ግን የአውሮፓ ፓርላማ ትናንት ባካሄደው ስብሰባው የኢትዮጵያ መንግስት ጥቅምት 29 2009 ዓ ምህረት ከፓርላማው አባላትና ባለስልጣናት ጋር ተነጋግረው ሲመለሱ ይዞ ያሰራቸውን ዶክተር መረራ ጉዲናን በዋስ እንዲለቅና የተመሠረቱባቸውም ክሶች ሁሉ ውድቅ እንዲደረጉ ጠይቋል። በዚሁ ስብሰባ ላይ ክርክር ተነስቶ በነበረበት ወቅት ከተናገሩት መካከል ፈረንሳዊ የተባበረችው አውሮፓ ግራነጠቅ እና የኖርዲክ አረንጓዴ ግራነጠቅ ፓርቲዎች እንዲሁም የአውሮፓ ፓርላማ አባል የሆኑት ማሪ ክሪስቲን ቨርዣን ዶክተር መረራ የታሰሩት በመካከላቸው ተገኝተው ስለ ኢትዮጵያ የሰብአዊ መብቶች አያያዝ እማኝነት ሰጥተው እንደተመለሱ መሆኑን አስታውሰዋል። Là, notamment, avec l'arrestation du docteur Merera Goudida, à son retour d'Europe, où il est venu témoigner ici même de la situation... የኢትዮጵያ የሰብአዊ መብቶች ሁኔታ ከአስቸኳይ ጊዜ ወዲህ ይበልጥ እየተበላሸ መጥቷል ሲሉም ከሰዋል እንደ ራሴዋ ከእርሳቸው በመቀጠል የተናገሩት የለዘብተኞችና የዲሞክራቶች ጥምረት ለአውሮፓ አባል የሆኑት ሆላንዳዊቱ እንደ ራሴ ማሬቴ ሻከ የጸረ ሽብር ሕጉን አፈጻጸም በብርቱ ከሰዋል። የጸረ ሽብር ሕጉ ተቃዋሚዎችን ለመጉዳት ጥቅም ላይ እየዋለ ነው። ተቃዋሚዎች አፋቸው እንዲዘጋ ተደርጓል። የእርሻ መሬቶች ከገበሬዎች ተነጥቀው ለሌሎች ተሰጥተዋል። የራሱ የኢትዮጵያ የሰብዓዊ መብት ኮሚሽን ባለፈው ወር ባወጣው ዘገባ እንዳለው በመቶዎች የሚቆጠሩ ሰዎች ተገልለዋል። የሆነ ሆኖ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ያልሆኑ ድርጅቶች በተቃውሞው ወቅት የሞቱ ሰዎች ቁጥር ከዚያ ከፍተኛ እንደሆነ ይናገራሉ። ዛሬ የኢትዮጵያ መንግስት የመናገር ነጻነትን የተቺዎችን መገናኛ ብዙሃን የመጠቀም መብት ሁሉ እንዲያከብር እንጠይቃለን የኢትዮጵያ መንግስት እስካሁን ያላነሳቸውን የአስቸኳይ ጊዜ አዋጅ ማስከበሪያ ህጎች እንዲያነሳ በተለይም የምግብ እርዳታ ለሚያስፈልጋቸው ሁሉ በያሉበት የተራዶ ድርጅቶች ሰብአዊ እርዳታ እንዲያደርሱ መንገዱን ክፍት እንዲያደርግ እንጠይቃለን። የአውሮፓ ኮሚሽን የአካባቢ ፖሊሲ ጉዳዮች ኮሚሽነሯ ኮሪና ክሬቱም በአውሮፓ ህብረት እና በኢትዮጵያ መካከል ስላሉት ግንኙነቶች ተናግረዋል። ኢትዮጵያ ጠቃሚ ባልደረባችን ናትና አገሪቱ ውስጥ ስላለው ሁኔታ የአውሮፓ ህብረት ቅርብ ክትትል እንዲያደርግ ግድ ይላል። ስለዚህ የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ግንኙነቶች የሚያሳስቡን ጉዳዮች ላይ የምንወያይበትና መፍትሄም የምንሻበት ነው። ባለፈው መጋቢት ወር ከፍተኛ የአውሮፓ ህብረት ተወካይ ማርጋሪኒ በአዲስ አበባ ያደረጉት ጉብኝት በሀገሪቱ የተከሰቱ የፖለቲካ ጉዳዮችን ከጠቅላይ ሚኒስትሩ ጋር ለመነጋገር ጥሩ አጋጣሚ ነበር በአስቸኳይ ጊዜ አዋጅ ወቅት የሰብአዊ መብቶችንና መሰረታዊ ነጻነቶችን ማክበር፣ ከተቃዋሚ መሪዎች ጋር ተአማኒ ውይይት ማድረግ አስፈላጊ መሆኑን ለመግለጽ ነበር። የአውሮፓ ፓርላማን የትናንት ጥሪዎች አስመልክቶ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለምን ሐሳብ ጠይቄ ነበረ። አቶ መለስ የፓርላማውን አያያዝ አካሄድ፣ ጥሪና ውሳኔ አጣጥለውታል። አመሰግናለሁ አቶ ሰለሞን፣ የዚህን ክርክር ሂደት እናውቀዋለን። ብራስልስ የሚገኘው የፌድሪ ኤምባሲም ጉዳዩን በቅርብ ሲከታተል ነበር። ከዛ በተረፈ ግን ቀደም ሲል ያነሳኸው ጉዳይ በሕግ እየታየ ከመሆኑ አንጻር አስተያየት ለመስጠት አልፈልግም። ከዶክተር መረራ ጋር የተያያዘውን ማለት ነው። የአውሮፓ ህብረት ፓርላማ ያቀረበው ውንጀላ አዲስ አለም ከዚህ በፊት የሚቀርቡ ውንጀላዎች ናቸው፣ ብዙም ትርጉም ያላቸው አይደሉም። የአውሮፓ ህብረት ካሉት ተቋሞች አንዱ የአውሮፓ ህብረት ነው። ግን ሌሎች የድርጅቱ ክንፎች አሉ። የአውሮፓ የልማት ኮሚሽን አለ እና ኮሚሽነሮች፣ የውጭ ግንኙነት ምክር ቤት አለ ወዘተ። ከነዚህ ተቋሞች ጋር የኢትዮጵያ መንግስት ያለው ግንኙነት በጣም የሰመረና ጠንካራ ነው። ከወራት በፊት በስትራቴጂክ አጋርነት ለመተባበር ተስማምተዋል። ስድስት ዘርፎችንም በመለየት ለምሳሌ ጸረ ሽብር ጥረት፣ አካባቢነትን በመከላከል፣ በመልካም አስተዳደር ሰብአዊ መብት ጉዳዮች ላይ በጣም መጠነ ሰፊ በሆነ መልኩ ለመነጋገር በጋራ ለመስራት ስምምነት ተፈራርመዋል። ከዚህም በተጨማሪ ከመልካም አስተዳደርና ሰብአዊ መብት አንጻር የተዘጋጀ መድረክ ሁሉ ነበር በዚህ አመት። ስለዚህ የአውሮፓ ፓርላማ ያሳለፈው ውሳኔ ኢትዮጵያ ከአውሮፓ ህብረት ጋር ካላት ግንኙነት ጋር የሚመጥን በነገራችን ላይ አንተም የምክር ቤቱን ስብሰባ ተከታትለው ከሆነ ይሄ ምክር ቤት ወደ ሰባት መቶ ሀምሳ አንድ አካባቢ አባሎች ነው ያሉ ከአውሮፓ ህዝቦች ፓርቲ ወደ ሁለት መቶ ሀያ አካባቢ ወ ምርመሮች አሉት የሶሻል ዲሞክራቶች ወደ መቶ ዘጠና አካባቢ ያሉ በዚህ ደረጃ ነው ክክሉ ሰባት አካባቢ ፓርቲዎች። በዚህ ከሰባት መቶ ሀምሳ አንድ የምክር ቤቱ መቀመጫ ውስጥ መቶ እንኳን አይደለም በዚህ ስብሰባ የተገኙት። ከእነዚህም ውስጥ አስራ ስድስት ያህሉ ናቸው ሰጡ የሚባሉት ስለዚህ ይሄ የአውሮፓ ፓርላማን የተለመደ ሩትን የሆነ ስብሰባ እና ከስብሰባውም የሚገኘው ውጤት ወይም ተላለፈ የሚባለው ውሳኔ የሕግ ተጽዕኖ የሌለው ሌጋሊ ዌይት የሌለው። ከዚህም በተጨማሪ ደግሞ የአውሮፓ ፓርላማ የውጭ ጉዳይን በተመለከተ ሲምቦሊክ የሆነ ምልክታዊ ከመሆን በዘለለ ምንም ውሳኔዎችን በማሳለፉ የሚመጣ ነገር የለም። ኢትዮጵያና በአውሮፓ ሕብረት ባላቸው መርሃዊ መንገድ መሰረት የጀመሩትን ስትራቴጂካዊ አጋርነት ትብብር አጠናክረው የሚቀጥሉ ነው የሚሆነው። ስለዚህ ይሄ ፋይል እንደ ሌሎቹ ቀደም ሲል የወጡ የውሳኔ ሀሳቦች ሁሉ መደርደሪያ ላይ የሚቀር ነው፣ የህግ ተፈጻሚነት የለውም፣ ብዙ ትርጉም የለውም ለማለት ነው እና የኢትዮጵያ መንግስትም ግምት ውስጥ አያስገባውም ማለት ነው። እንደሚሉኝ ከሆነ ይህንን ጥሪ ብዙም ትርጉም የለውም፣ የተጻፈበትን ቀለም ያህል ዋጋ የለውም። ይህ ዘገባና ከአቶ መለስ አለም ጋር ያደረኩት ሙሉ ቃለ ምልልስ ዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ። ዋሽንግተን አድማጮች፣ ዝግጅታችን ይቀጥላል። አሁን በማስከተል የምናቀርበው አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዶክተር ቴድሮስ አድሓኖም ለዓለም አቀፍ የጤና ድርጅት መሪነት ጠንካራ ተወዳዳሪ መሆናቸው ተገለጸ። የኢትዮጵያ የቡና ምርት እጥፍ ገቢ ለማግኘት በሚያስችል መንገድ እየተሻሻለ መሆኑ ተዘገበ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዋሽንግተን ፖስት ጋዜጣ በትንታኔ መልክ ያወጣው ጽሁፍ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶክተር ቴድሮስ አድሓኖም ለዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅነት ከሚወዳደሩት መካከል አንዱ መሆናቸውን ጠቅሶ፣ በአፍሪካ ህብረት፣ በፓሲፊክና በካሪቢያን ሀገሮች የተደገፉ በሀገራቸው መልካም ስም ያላቸው ጠንካራ ተወዳዳሪ ናቸው ይላል። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት የኢትዮጵያን የጤና ጥበቃ ስርዓት በሚያስደንቅ ሁኔታ ለማስፋት ችለዋል። የህፃናትና የእናቶች ሞት በብዛት ቀንሷል። ወባ በሽታ የሚሞቱ ሰዎች ቁጥርም ቀንሷል። በቀላሉ በማይደርስባቸው የገጠር አካባቢዎች የጤና ጥበቃ ስርዓት እንዲደርስ አድርገዋል። ነገር ግን ከ11 ዓመታት በፊት በኦሮሚያ ክልል ኮሌራ በሽታ በገባበት ወቅት አጣዳፊ ተቅማጥና ትውከት በሽታ ነው በማለት ኮሌራ የሚለውን ስም ከመጠቀም ሀገሪቱ ተቆጥባለች። ዶክተር ቴድሮስ አድሓኖም በሽታውን በመደበቅ ጉዳይ ይኑርበት አይኑርበት ባይታወቅም በሳቸው ስልጣን ወቅት ነው የተደበቀው። ኮሌራ ሲገባም ለዓለም የጤና ድርጅት ማሳወቅ ያስፈልጋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ። አያይዞ ግን ጽሁፉ ካለፈው ዓመት ወዲህ አዲስ አበባን ጨምሮ በድርቅ በተመታው ሶማሊያ ክልል አጣዳፊ ትውከትና ተቅማጥ በሽታ ገብቷል። ካለፈው ጥር ወር ወዲህ በወር 3500 የሚሆኑ ሰዎች በአጣዳፊ ትውከትና ተቅማጥ እንደተያዙ አውስቷል። ኢትዮጵያ ስሙን ኮሌራ ትበለው አትበለው የሀገሪቱ መንግስት በሽታውን እየታገለ ነው። የጤና ጥበቃ ሚኒስቴር ኮሌራ ባይለውም ካለፈው ዓመት ወዲህ የኢትዮጵያ መንግስት በሽታው ወደ ገባባቸው አካባቢዎች 1200 የህክምና ባለሙያዎችን ልኳል። 68 ዶክተሮችና 500 ነርሶች ይገኙባቸዋል። 100 የህክምና ማዕከሎች መስርተዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ቶማስ ፍራይደን የተባሉ ለረጅም ጊዜ የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ዳይሬክተር የነበሩት ሐኪም በበኩላቸው ተመራጭ ባይሆንም ኢትዮጵያ ብቻ ሳትሆን ብዙ ሀገሮች ኮሌራን አተት ብለው ለዓለም የጤና ድርጅት ያስታውቃሉ። የተለያዩ ነጻ ግምገማዎች በገለጹት መሰረት የዶክተር ቴድሮስ አድሓኖም አመራር ኢትዮጵያ በፍጥነት የሕፃናትን ሞት በመቀነስና በዚህ ረገድ የሚሌኒየም ግብን በማሳካት በኩል ከጥቂት የአፍሪቃ ሀገሮች አንዷ ለመሆን በቅታለች። ዶክተር ቴድሮስ ወደ አርባ ሺህ የሚጠጉ እንስት ማህበረሰባዊ የጤና ሰራተኞችን አሰልጥነው ነው ሰዎች በእተትና በሌሎች በሽታዎች እንዳይሞቱ በማስተባበር ክትትል በማድረግ እንዲረዱ አድርገዋል። የበሽታ ቁጥጥርና መከላከያ ማዕከል ዳይሬክተር በመሆን ኢትዮጵያ ስመላለስ በማህበረሰብ የጤና አጠባበቅ አመርቂ መሻሻል አይቻለሁ፣ የሆስፒታል አገልግሎት ሲሻሻል በሽታን የመከላከል ስርዓት ሲመሰርት ተመልክቻለሁ ሲሉ ቶማስ ፍሬደን ለዋሽንግተን ፖስት ጋዜጣ በጻፉት ደብዳቤ አስገንዝበዋል። የፋይናንሻል ታይምስ ጋዜጣ ድረገጽ፣ የኢትዮጵያ መንግሥት ልዩ ጥራት ያላቸው የቡና አይነቶች ለገበያ የሚያቀርብበትን ዘዴ ለመለወጥ ማቀዱን ጠቅሷል። የተመራጩ የአረቢካ ቡና ባለቤት የሆነችው ኢትዮጵያ በቡና አምራችነት ከዓለም አምስተኛዋ ስትሆን መንግስት ለውጥ የሚያደርገው ገበሬዎች ከፍተኛ ጥራት ያለው የቡና አይነትን በብዛት እንዲያመርቱ ለማበረታታት መሆኑን ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ አውስቷል። ጠበብት እንደሚሉት የሚደረገው ለውጥ በተለይም የቡና ፍሬዎቹ ዝርያን ለይቶ በማወቅ ጥራታቸው ከፍ ያለ አይነቶቹን በብዛት እንዲመረቱ የሚያደርግ በመሆኑ በዓለም ደረጃ በጥራታቸው የሚፈለጉ የቡና አይነቶች ገበያን ሊለውጥ ይችላል። ኢትዮጵያ ውስጥ የሚደረገውን የቡና ገበያ ለውጥን በሚኒስትርነት የሚመሩት ዶክተር አርከበ ዑቅባይ የኮሎምቢያን ልምድ በመከተል የሚደረገው ለውጥ ወደ ውጭ የሚላከው የኢትዮጵያ ቡና ገቢ አሁን ካለው አንድ ቢሊዮን ዶላር ከፍ ሊል ይችላል ማለታቸውን ዘገባው ጠቅሷል። የቡና ምርቱን በሚገባ ካከናወን ነው አሁን ከምናገኘው እጥፍ የሆነ ገቢ ልናስገኝ እንችላለን። ዓላማችን የቡናዎቹን ዝርያ ማሻሻልና ገበሬዎቹ የቡና ምርታቸውን እንዲያበራክቱና የቡና እርሻዎችን እንዲያሰፉ ማበረታታት ነው ሲሉ ዶክተር አርከ በማስረዳታቸውን የፋይናንሻል ታይምስ ዘገባ ጠቁሟል። ከዘጠኝ ዓመታት በፊት የተጀመረው አሰራር አብዛኞቹ የተለያየ ዝርያ ያላቸው ቡናዎች አንድ ላይ ተደባልቀው ወደ ምርት ገበያ ልውውጥ ይላኩና ለጨረታ ይቀርባሉ። እንዲህ አይነቱ አሰራር ታዲያ ቡናዎቹ ከየትኛው ክፍል ወይም ዝርያ እንደመጡ ለይቶ ለማወቅ ስለማያስችል ዋጋቸው ዝቅ እንዲል ያደርጋል። ምክንያቱም የልዩ ቡናዎች ገበያ የተደባለቁትን የቡና አይነቶችን ሳይሆን ቡናዎቹ ከየትኛው ክፍል እንደመጡና ዝርያቸው ምን እንደሆነ ለይቶ ማወቅን ይጠይቃልና። አሁን የኢትዮጵያ መንግስት ባደረገው ለውጥ መሰረት ግን ወደ ምርት ገበያ የሚላኩት ቡናዎች ሁሉ ለጨረታ ከመቅረባቸው በፊት ሳይደባለቁ ተለይቶ ይቀመጣሉ። በዚህ መልክ ዝርያዎቹን ለማወቅ ይቻላል። የውጭ ሀገራት ኩባንያዎች ደግሞ ቡና አምርተው ወደ ውጭ እንዲልኩ ይፈቀድላቸዋል። ቢሮክራሲን ለመቀነስ ሲባልም መንግስት ቡናን በሚመለከት የሚያደርገው ስራ ሁሉ በአንድ መስሪያ ቤት ይንቀሳቀሳል ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣ ዘገባ ጠቅሷል። ትራቦካ የተባለ መሰረቱ ኒዘርላንድ ሲሆነው ልዩ እውቅና ያገኘ ጥሬ ቡና አቅራቢ ዋና ስራ አስፈጻሚ ሜኖ ሳይመንስ ምርጥ የሆኑት የኢትዮጵያ ቡናዎችን ዝርያ ለይተን ለማወቅ ስለሚያስችለን የተደረገው ለውጥ ትልቅ ውጤት ያስገኛል ብለዋል። የኢትዮጵያ ቡና ብዝሃነት ልዩ ነው። በዓለም ደረጃ የኢትዮጵያን አይነት ቡና ያላት ሀገር የለችም። በጥራት ደረጃ ደግሞ የኢትዮጵያ ቡና ከዓለም አንደኛ ሲሆን የኬንያና የኮሎምቢያ ሁለተኛ ናቸው ሲሉ ሜኖ ሳይመንስ ማስረዳታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኬንያ ቡና አምራቾች፣ አዘጋጆችና ወደ ውጭ ላኪዎች የቡናዎቹን አይነት ዝርያ ለይተው ስለሚያውቁት ዝርያቸው ተለይቶ ካልታወቀው የኢትዮጵያ ቡና ከእጥፍ በላይ በሆነ ዋጋ እንደሚሸጡ ዘገባው አውስቷል። ኢትዮጵያ ባለፈው ዓመት አራት መቶ ሺህ ቶኖች የሚሆን የቡና ምርት እንዳመረተች ከዛም አምሳ ከመቶ ወደ ውጭ እንደተላከ ዓለም አቀፍ የቡና ድርጅት ገልጿል። ዶክተር አርከብ ዕቅባይ ግን ኢትዮጵያ ያመረተችው የቡና መጠን ከተጠቀሰው ብዛት በአምሳ ከመቶ ከፍ ያለ ሊሆን ይችላል በደካማ ቢሮክራሲና በጥቁር ገበያ ወይም በድብቅ በሚደረገው ግብይት ምክንያት የምርቱ መጠን በሚገባ ላይ ይታወቅ እንደሚችል ማስገንዘባቸውን፣ በቡና ምርት አያያዝ ያለውን ድክመት ማጥፋት እንፈልጋለን ማለታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ወደ ምሽቱ የመጨረሻ ቅንብር እንሻገራለን፣ እሰጣ ገባ። የእሰጣ ገባው አዘጋጅ አቶ አሉላ ከበደ የዛሬው ዝግጅትህ ከወትሮው ለየት ያለ እንደሆነ ጠቅሰሃል። ልክ ነው ቆንጅት፣ አመሰግናለሁ። ስለ ክርክር ባህል ይልቁንም ስለ ፕሮግራሙ ራሱ ጭምር ነው። ከዚህ ቀደም ይህ ፕሮግራም ሲተዋወቅ በኢትዮጵያ የፖለቲካ ውይይቶችና ክርክሮች የግለሰቦች ላይ ያላተኮሩ የፖለቲካ ጭብጥ ላይ ወይም ደግሞ የሚነሱ ሀሳቦች ላይ ያተኮሩ ለማድረግ የተጠነሰሰ ነው። በዛ መንገድ ነው ብዙ ጊዜ ሌሎች መድረኮች ላይ በባላንጣነት የሚታያዩ ሰዎች ሀሳባቸውንም በአግባቡ ማቅረብ በማይችል ሁኔታ ስሜት ገንፍሎ የሚታይበትን በዚህ ፕሮግራም የለም፣ ሀሳባችሁ ላይ አትኩራችሁ ማቅረብ ትችላላቸው የሚል መግቢያ ላይ ረዘም ያለ ማሳሰቢያ እናቀርብ ነበር ቀደም ሲል አሁንም አስታውሳቸዋለሁ። ግን በጭብጥ ላይ ያተኮረ ጠንከር አድርገውም ውይይት አይደለም ክርክር ነው እና ጠንከር ያለ ሀሳባቸውን እንዲያቀርቡ የሚያምኑበትን ይበጃል የሚሉትን ነገር እንዲያደርጉ ለማድረግ የተዘጋጀ ነው። ታዲያ ቆንጅት ፕሮግራሙ በማሳያነት የተጠቀመው በቅርቡ ከዚህ ዓለም በሞት የተለዩትን የዚህ ፕሮግራም ተሳታፊ አቶ ፈቃደ ሸዋቀናን ነው። የረጅም ጊዜ ተባባሪ ናቸው። አቶ መኮንን ካሳ ከሲያትል ዋሽንግተን፣ የቀድሞ የኢህአዴግ ደጋፊዎች ማህበር ሰብሳቢ ወይም አስተባባሪና የኢትዮጵያ መንግስት ፖሊሲዎች በመደገፍ ከአቶ ፈቃደ ጋር ለረጅም ጊዜ በተለያዩ ርዕሶች ላይ ለክርክር ቀርበዋል። እንደ አቶ ፈቃደ ሸዋቀና ሁሉ ደግሞ የመንግስትን ፖሊሲ በመቃወም ይቀርቡ የነበሩት አቶ ግዛው ለገሰ ሁለቱ ናቸው፣ እንግዲህ እንግዶች የነበሩት። ባለፈው ሳምንት ጀምር አድርገነዋል። አቶ ግዛው ከሚሉት እንነሳለን። መልካም እንስማ። ፈቃደ እኛ በተለይ የተቃዋሚ አካባቢ ያለነውን ሰዎች ሀሳብ በመወከል የፖለቲካ እምነቱ ብቻ ሳይሆን በሰብአዊነቱ ከሌሎች ግለሰቦች ወይም ድርጅቶች ጋር ከማይስማማቸው ማለት ነው የሚያደርገው ግንኙነት ይገልጸዋል። ይሄንን ትልቅ ማሳያ አድርጌ የመወስደው ዶላ ለንዶን አርባ ሁለት ዩኒቨርሲቲ ፕሮፌሰሮች መባረራቸውን አስመልክቶ የጊዜው የትምህርት ሚኒስቴር ወይዘሮ ገነት ዘውዴ በሬዲዮ ቃለምልልስ ላይ ችሎታ የሌላቸው ክህሎት የሌላቸው ሰዎች ናቸው የተባረሩ በሚለውን የምሰጠው መልስ ጽሁፍ ማለቴ ነው። የፈቃደም ማንነት ይገልጻል። ሲጀምር ለገነት ዘውዴ እንደ ቅድሞ ባልንጀራው ምንም ቂም እንደሌለው አሁንም በልቡ ፍቅር ብቻ እንዳለው እና ከዛ ግን ወደ ፖለቲካው አልፎ የእሷን ስብዕና ሳይነካ ይህንንም የምጽፍልሽ ልጆቼና የልጅ ልጆቼ ችሎታ የሌለው አባት አለን እንዳያስቡ ነው በሚል በተከበረ መልክ መርጽ የሰጠ ነው። ዋናው ነጥብ በፖለቲካ ተቀናቃኝ ለሆነችው የድሮ ጓደኝነት ሳይክል ልዩነቱንም በጥሞና የገለጸበት ነበር እና ፈቃደ በዚህ አንጻር ትልቅ እጦት ነው ብዬ ነው ማምነው። እስኪ ማሳያ ወደሚሆኑ አቶ ፈቃደ በዚህ ፕሮግራም ላይ በተደጋጋሚ በቀረቡባቸው ጊዜያት በአንገብጋቢ አነጋጋሪ ርዕሶች ላይ ከሰጧቸው አስተያየቶች አንዳንዱን እናሰማ ና ጥያቄ ያነሳለሁ። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችን የምንመርጠው ነገር ነው። እኔ እዚ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው፣ ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር ና ዴሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። እንደሰማችኋቸው አቶ ፈቃደ ለሁላችንም የሚሆን ይላሉ። ሰጥተው መቀበልን አጽንኦት ሰጥተው ሰላማዊ መፍትሄ ሊገኝ የሚችለው ወደዛ የሚያመሩ መንገዶች መከተል ፈቃደኝነት ሲኖር ነው ይላሉ። መንግስትን ፈጸመ በሚሏቸው ነገሮች ለመተቸት ሳያመነቱ ጠንከር ያሉ አስተያየቶችን ሰጥተው፣ ነገር ግን ከግጭት የራቀውን መንገድ ለመምረጥ ሁሌም ቦታ እንዳለ ነው የሚናገሩት። ቀደም ብላችሁ ከምታነሷቸው ነጥቦችም ጋር እያያዛል። እስኪ ይሄን የማስታወሻ ድምጽ ተከትሎ፣ አቶ መኮንን አቶ አሉላ፣ ይሄ እኮ ነው በተወሰነ ደረጃ አንዳንድ ግለሰቦችን ትልቅ ሰዎች ናቸው አርቀው ያስባሉ ብለን እንድንዘክራቸው የሚያደርገን አንድን ኢትዮጵያዊ፣ አንድን ግለሰብ፣ አንድን የሰብአዊ ፍጡር በማንኛውም ነገር ላይ አደጋ ላይ እንዲወድቅ፣ እንዲሞት፣ በደል እንዲደርስበት አለመፈለግ እንደዚ አይነት ሁኔታዎች እንዳይፈጠሩ ወቀሳም የሚያስፈልገውን አካል በመውቀስ መንግስትም ይሆን መንግስትም ያልሆነ የፖለቲካ ድርጅት ይሆን በመውቀስ ያንን ነገር ደግሞ ለማሳካት የሚጥረውን ደግሞ አካልም ሆነ ግለሰብ በማበረታታት ላይ የተመሰረተ ንግግር፣ እውቀት የተሞላበት ምክር መስጠት እኮ ነው አንድን ሰው ወይም አንድን ግለሰብ ትልቅ ነው የሚያሰኘው እና ይህም ቢሆን እሳቸው በልጆቻቸው፣ በቤተሰባቸው፣ በሀገራቸው ሕዝብ ላይ በደል እንዳይደርስ፣ ችግር እንዳይደርስ ያሉት ሁኔታዎች በሰላማዊ መንገድ እንዲፈቱ ቅድሚያ መስጠት ይገባል ብሎ አስቦ ይህንን ደፍሮ መናገር በተለይ ደግሞ በተወሰነ አካል ግጭት እና የተለያዩ በጉልበት በጦርነት የሚመጡ መፍትሄዎች ያስፈልጋሉ እየተባለ በሚሰበክበት ጊዜ እንደዚህ አይነት አቋም ይዞ ወጥቶ አመዛዝኖ መናገር ትልቅ ችሎታ ነው። ይሄ ነው ከሁሉም ኢትዮጵያዊ የምንጠብቀው እና እሳቸውም ይህንን ይህንን ማለታቸው በተምሳሌነት እንትን ማቅረብ ተቀድቶም ለወደፊቱ ሌላ ሰው እንዲማርበት ሆኖ መቆየቱ በጣም የሚያስደስት ነገር ነው። አመሰግናለሁ። አቶ መኮንን ይህን አስተያየት የሚሰጡት ምናልባት ዘግየት ብለው መከታተል ለጀመሩ አድማጮቻችን አቶ መኮንን የኢትዮጵያ መንግስት ፖሊሲዎች ደግፈው፣ አቶ ፈቃደ የኢትዮጵያ መንግስት ፖሊሲዎች ተቃውሞ በሚያደርጓቸው ክርክሮች ላይ የጠነከረ ክርክር በሚታይበት መንፈስ ነገር ግን መከባበርና ዋናው ዓላማ የኢትዮጵያውያን ፍላጎት ቅድሚያ በሚሰጥበት ክርክር ላይ የተሳተፉበትን ነው። ምናልባት ይህን ሀሳብ ሲሰጡ በተለመደው መንገድ እርሶም ተመሳሳይ ሀሳብ ሁሌ ከሳቸው ጋር የሚጋሩ ተደርጎ ሊወሰድ ይቀላልና ያን ለማስታወስ ያህል ነው። አቶ ግዛው በተቃራኒ ጎራ የተሰለፉ ብቻ ሳይሆን በተቃዋሚዎች ዘንድ እንኳን የተለያየ ሀሳብ በሚነሳበት አቅጣጫዎች ላይ እርሶና የእርሶ ፖለቲካ ተጋሪ የሆነ ሰው ጋር የሚቃረን ሀሳብ የሚነሳበት የጦፈ ክርክር የሚደረግበት ቦታ በዛ ውስጥ የማለፍ እድል እንደነበራችሁ ከግምት በማስገባት ጭምር ነው ይህን ጥያቄ የማነሳለሁት። በኢትዮጵያ የፖለቲካ ባህል በተለይ የተቃረነ ሀሳብ ካለ ወዲያውኑ ጠላትነት የሚፈረጅበት ሀሳቡ ላይ ከማተኮር ይልቅ ወደ ሰውየው የሚኬድበት የተነሱበትን ሁኔታ ትቶ በኋላ በጥል የሚደመደምበት በተለያዩ መድረኮች እናያለን። እናንተ በዚህ መድረክ ላይ ከማትስማሙት ሰው ጋር መከራከር ልማዱ ስላላችሁ ከዛ ጎራ ላስወጣችሁ እችላለሁ። የተቃረናችሁበት በሀሳብ ያልተስማማችሁበት ጊዜ ይኖር ይሆን? አዎ በጣም ጥሩ ጥያቄ ነው ያነሳው። አንድ ሁለት ምሳሌዎች ችልንጋር በመጀመሪያ አጠር ባለመልክ በአስራ ዘጠኝ መቶ ዘጠና ስምንት ይመስለኛል ህወሀትና ሻቢያ ሲዋጉ ፈቃደ እና እኔ አንድ ኢትዮጵያ የሚባል ሬዲዮ የተቃዋሚ የነበረ ሬዲዮ አብረን እንሰራ ነበረ። ፈቃደ ከሌሎች የአንድ ኢትዮጵያ አባል ከሆኑ ሰዎች ጋር ሆነው የኢትዮጵያን ጦር መደገፍ አለብን ብሎ ስብሰባ ጠርተው ገንዘባ አሰባስበው ከኢትዮጵያ ይመጡ የነበሩ በአብዛኛው የህወሀትን ሹማመንትና አባይ ፀሐይን ጭምር አስተናግደው ጦርነቱ እስኪፈጽም ድረስ ድጋፋቸውን ገልጸው ነበረ። ሌሎቻችን ደግሞ ያንን አቋም በመተቸት ህዝባዊ ወያኔ አርነት ትግራይ ያኔ እስር ቤት የነበሩትን ሰዎች ካልፈታ፣ ለዲሞክራቲክ አስተዳደር ካልከፈተ በሚል የሀሳብ ልዩነት ነበረ። ነው ያው እንደምታውቀው ጦርነቱ አለቀ። ግን የእኛ የእኔ የሌሎቹም በሁለቱም ሳይድ ያለ ነው ጓደኝነታችን አላለቀም ነበረ። ቅድም እንዳልኩት በፖለቲካ ብቻ ሳይሆን በማህበረሰባዊ ግንኙነት፣ በለቅሶ፣ በክርስትና፣ በምርቃት እናደርግ ነበር። ሁለተኛው አጠር ባለመልክ ልገልጸው ፈልገው ቅዳሜ ቅዳሜ ታቆ ይሆናል። ሙሉ ጌታ ኃይሉ የሚባል ጓደኛችን የዛሬ አምስት ዓመት ገደማ እስከ ሞተበት ጊዜ ድረስ ራት እንበላ ነበር አብረን እና ከይቀርታ ጋር እዛ ግሩፕ ውስጥ ያሉትን ብጠች ስል ሙሉ ጌታ ኃይሉ መኢሶን ነበር፣ ፈቃደ ኢህአፓ ነበር፣ እኔ ኢህአፓ ነበር፣ ተሾመ ጉዶ ህዝባዊ ወያኔ ሓርነት ትግራይ ውጪ ሳይሆን ሜዳ ድረስ የተዋጋ ቀደምት ታጋዮች የነበረ እንዲሁም አልፎ አልፎ አረጋዊ በርሄም ሲመጡ የነበረበት ሁን አንዳንድ ጊዜ ከሆነ አካባቢም የነበሩ ሰዎች አብረን ስንል ነበር እና በእነዚህ ራቶች ላይ ምሳዎች፣ በዓል ሲኖር እንደውም ረዝም ባለ ጊዜ ከብሔር ጥያቄ እስከ ግለሰብ መብት በቋንቋ የማንከራከርበት ነገር አልነበረም። ሞቅ ያለ ጥንከር ያለ ክርክር ተከራክረን፣ ግን ጓደኝነታችን ማህበራዊ ግንኙነታችንን ጠብቀን የኖርንበት ነው። ምናልባት ፈቃደ እውነቱን ለመናገር ከእኔም ይሁን ከአንዳንዶቻችን የበለጠ እንደ ሙሉጌታ የነበረው ችሎታ በጣም ሚስ ይደረጋል ብዬ የማስበው ሁሉን ሰዎች የማዳመጥ ሁሉን አይዲያዎች እድል ሰተን እናዳምጥ፣ በእነሱ ቦታ ሆነን እንረዳቸው የሚል ትህትናው፣ ትዕግስቱ፣ ወንድምነቱ በጣም ጎልቶ ይታይ ነበረ። መልካም እንግዲህ፣ በምሳሌነት አነሳን። በኢትዮጵያ ባህል የተቃረነ ሀሳብ ይዞ የፖለቲካ ክርክር ይልቁንም ደግሞ አወዛጋቢ ነገሮች ላይ መነጋገር መደማመጥ ገና እያደገ ወይም እየተጀመረ ነው በምንልበት ባህል ውስጥ ያን አርአያነት ያሳዩ የነበሩ ዛሬ በመካከላችን የሌሉ አቶ ፈቃደ ሸዋቀና በዚህ ፕሮግራም ተደጋጋሚ ተሳታፊ ናቸው። እናንተም የምታስታውሱና በቅርበት የምታውቁትን በክርክር ጭምር የተሳተፋችሁባቸው መነሻዎች ዋቢ ያደረገ ነው። በዚህ በተከታዩ በሳቸው ድምጽ ፕሮግራማችን እንዘጋለን። ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው። ለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊው ነገር ነው። ሲሪየስ የሆነ ፖሊሲ ማውጣት ለሰላም የሚሆን እና እኔ ባልኩ መንገድ ይመግባና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም። በጣም የቁጥጥር በሽታ ያለበት አይነት መንግስት፣ ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞች ገኛለሁ የሚል አይነት የመንግስት ስርአት ባለበት ሁኔታ፣ ግልጽነት በሌለበት ሁኔታ፣ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል። ሰላማዊ መፍትሄ የመጨረሻ ድምጻቸውን ነው ያሰማ ነው አቶ ፈቃደ ሰላምን እንደሰበኩ፣ ግራና ቀኝ ያሉ ሀሳቦች ወደ ተሻለ አዋንታዊ ስፍራ የሚደርሱበትን በመሰላቸው በሚያምኑበት መንገድ ሲገልጹ የነበረበትን የሰማ ነው አቶ መኮንን ካሳ። አቶ ግዛው ለገሰ በድጋሚ እንግዶቼ ሁለታችሁም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ነፍሲ ማ አድማጮች፣ ሰዓታችንም አበቃ። ያስተናገድናቸው አሉ አክበደና ቆንጅት ታየንን በእኛ በኩል በሰላም ደሩ ነገ እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። መልካም ምሽት Thank